የአሜሪካ ድምፅ ራዲዮ ጣቢያ ነው። ፋሲሊቴት ማድረግ የምንችለውን ያህል እናደርጋለን ሁሉ ጊዜ። ከዛ ውጭ ግን ተቋማት አይሶሌት አድርገው ሁሉንም ሰው እነሱ ያስቀምጡ ከተባለ የማስቀመጫ ቦታም አይኖራቸው ወደ ናሽናል ፕሮሰሱ ነው የሚሄደው። የአዲስ አበባው የጥቁር አንበሳ ሆስፒታል ሜዲካል ዲሬክተር ዶክተር ዳዊት ወንድማገኝን ድምፅ ነው የሰማችሁት። በትላንትና እለት በሕክምና ሲረዱ ያለፉ አንድ ዐቢይ ርዕስ ዝርዝሩን ይዘናል። ዩናይትድ ስቴትስ ውስጥ የኮሮና ቫይረስን መዛመት ለመከላከል ሲባል ተደንግጎ የቆየውን የእንቅስቃሴ ገደብ በተለያዩ ግዛቶች እየተነሳ ነው በቀውስ ወቅት የህሙማንን ህይወት በማዳን ስራ የተሰማሩትን የጤና ኢንዱስትሪው ሰራተኞች ጨምሮ ለስራ አጥነት የተዳረጉ ብዙዎች የሚመለከት ዘገባ በዜና መጽሔት ክፍለ ጊዜ ትንታኔ ከሚቀርብባቸው ውስጥ ነው። ማክሰኞ ግንቦት 17 2012 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከስቱዲዮ ውጪ ከየቤታችን እያሰናዳን በምናቀርበው ለየት ባለው አቀራረብ ከልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅ ታየ ከቴክኒክ አቀናባሪያችን ንጉሱ ታምሬ ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅ ታየ ጤና ስጥልኝ እንደምናመሻችው ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። ዛሬ በኢትዮጵያ በኮሮና ቫይረስ ምክንያት የአንድ ሰው ህይወት ማለፉ ተዘግቧል። ትናንት ሌሊት ህይወቷ ያለፈው የሰላሳ አምስት አመት ሴት እንደሆነችና በሌላ ህመም ምክንያት የጽኑ ህሙማን ክፍል የነበረች ከማረፏ ቀደም ብሎ በተደረገላት ምርመራ ለኮሮና ቫይረስ የተጋለጠች መሆኗ ታውቆላት እንደነበረ ነው ዜናው የዘገበው። በዚህም በኢትዮጵያ ከኮሮና ቫይረስ በተያያዘ ህይወታቸው ያለፈው ሰዎች ቁጥር ስድስት መድረሱ ነው። ይህ በዚህ እንዳለ ባለፈው የ24 ሰዓት ጊዜ 3410 ሰዎች ተመርምረው 46 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር እለታ ሰሜናዊ መረጃ አመልክቷል። በአጠቃላይ የቫይረሱ ተጠቂዎች ቁጥር 71 መድረሱን ነው ሚኒስቴሩ በፌስቡክ ገጹ ያስታወቀው። ዛሬ ከተገኙት የቫይረሱ ተጠቂዎች መካከል 29ኙ ወንዶች፣ 17ቱ ሴቶች ሲሆኑ እድሜያቸው ከ12 እስከ 79 የዕድሜ ክልል ውስጥ ያሉ መሆናቸው ተገልጿል። በተጨማሪም ከመካከላቸው 34ቱ የውጭ ሀገር ጉዞ ታሪክ ያላቸው አራት ሰዎች ከቫይረሱ ተጠቂ ጋር የታወቀ ንክኪ የነበራቸውና ሌሎች ስምንት ደግሞ የውጭ ሀገር ጉዞ ታሪክ የሚሆን ንክኪ ያልነበራቸው እንደሆኑ የጤና ሚኒስቴሩ ዕለታዊ ማብራሪያ ጠቁሟል። የኮቪድ-19 ወረርሽኝ ስርጭት አሳሳቢ የሆነ መምጣቱን ከግምት ያስገባ የጥንቃቄ እርምጃ ተጠናክሮ መቀጠል ያለበት መሆኑን የጤና ሚኒስቴር የኮሚኒኬሽንስ ዲሬክተር ዶክተር ተገኔ ረጋሳ ለቪኦኤ ገልጸዋል። የቫይረሱ ስርጭት በጎላበት አንድ የአዲስ አበባ አካባቢ የእንቅስቃሴ ገደብ መጣሉንና በሌሎችም አካባቢዎች ተመሳሳይ እርምጃ ሊወሰድ እንደሚችል ዶክተር ተገኔ ለቪኦኤ በሰጡት ቃል አሳስበዋል። ዝርዝሩን የያዘውን ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የማዳጋስካር ሁለተኛዋ ትልቋ ከተማ ቶማሲና ውስጥ የኮሮና ቫይረስ ተጠቂዎች ቁጥር እያሻቀበ በመምጣቱ የሀገሪቱ መንግስት ስርጭቱን ለመቆጣጠር ወታደሮችና ሐኪሞች ወደ ከተማዋ እየላከ መሆኑን አስታውቋል። ማዳጋስካር ካለፈው ሳምንት ሐሙስ ወዲህ የቫይረሱ ተጠቂዎች ቁጥር በ122 መጨመሩን ይፋ አድርጋለች። ሀገሪቱ ከ100 የሚበልጡ ወታደሮችን ወደ ከተማዋ ያዘመተችው ጸጥታ እንዲያስከብሩና ነዋሪው የአፍና አፍንጫ መሸፈኛ የመጠቀምና አካላዊ ርቀቱን የመጠበቅ ግዴታውን ማክበሩ ለማረጋገጥ መሆኑን አስታውቃለች። የሀገሪቱ የኮቪድ-19 ኮሮና ቫይረስ ይሁን በሌላ በሽታ ሐኪሞች የማጣራት ስራ ይሰራሉ ሲሉ ተናግረዋል። ቶማሲና ከተማ ጎዳናዎች ላይ አስከሬኖች አይተናል፣ በምን ምክንያት የሞቱ መሆናቸውን ግን አናውቅም ሲሉ አንዳንድ የአይን እማኞች መናገራቸውን የፈረንሳይ የዜና ወኪል ዘግቦ ነበር። የማዳጋስካሪ ኮሚኒኬሽንስ ሚኒስትር ላላቲና ራኮራዛፊ ሀገራችን ጎዳናዎች ላይ አንድም አስከሬን አልታየም ሲሉ አስተባብለዋል። ተጨማሪ ሀይል ወደ ቶማሲና የላክ ነው የኮቪድ-19 ስርጭት በመጨመሩ ምክንያት ነው ብለዋል። ማዳጋስካር እስካሁን በቫይረሱ የተጠቁ ዜጎቿ ቁጥር 527 መድረሱንና ሁለት ሰዎች ህይወታቸው ማለፉን አስታውቃለች። ቦትስዋና በድንበሮቿ ላይ በምታካሂደው ጥብቅ የኮቪድ-19 ምርመራ የተነሳ የከባድ መኪና አሽከርካሪዎች እንግልት እየደረሰብን ነው ብለው በማማረር ላይ ናቸው። ቦትስዋና እስካሁን ያገኘቻቸው የተረጋገጡ የቫይረሱ ተያያዦች ቁጥር ሰላሳ አምስት ሲሆን በበሽታው የሞተው አንድ ሰው ብቻ መሆኑን ነው ያስታወቀችው። ይሁን እንጂ ቫይረሱ ከሌላ ሀገር ይገባብናል በሚል ስጋት የድንበር ኬላዎች ላይ ምርመራ ከጀመረች ሰንብታለች። የከባድ መኪና አሽከርካሪዎች ግን ተመርምረን ለማለፍ እስከ አምስት ቀን ድረስ ሊወስድብን ይችላል፣ የመኪናዎቹ ሰልፍ አስር ኪሎሜትር የሚደርስ ርዝማኔ ያለው ከመሆኑም ባሻገር የመታጠቢያ አገልግሎት የለም፣ የያዝነው ስንቅም እያለቀ እየተቸገርን ነው ሲሉ ተናግረዋል። የኮቪድ-19 ግብረ ኃይሉም ችግር እንዳለ ተገንዝበናል እርምጃዎች ደረጃ በደረጃ ይወሰዳሉ፣ ሲል መልስ ሰጥቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ አፍሪካ ምርጫ ነክ ዜና ስናልፍ በቡሩንዲ በተካሄደው ፕሬዚደንታዊ ምርጫ እስካሁን ይፋ በተደረገው ውጤት የገዢው ፓርቲ እጩ በከፍተኛ የድምፅ ብልጫ ማሸነፋቸው እየተነገረ ነው። ተቃዋሚ ፓርቲዎች በበኩላቸው የምርጫ ውጤት ተጭበርብሯል በማለት አቤቱታ እያሰሙ ናቸው። ጽዮን ግርማ ዝርዝሩን የያዘ ዘገባ ታቀርባለች። ገለልተኛ የምርጫ ኮሚሽን ወይም በምህፃረ ቃል ሲኢኤንአይ በመባል የሚታወቀው የቡሩንዲ የምርጫ ኮሚሽን የአገሪቱ ገዢ ፓርቲ እጩ የሆኑት ኤቨሪስት ኢንዳይ ሺምዬ 69 በመቶ የሚሆን የመራጭ ድምፅ አግኝተው ፕሬዝዳንታዊ ምርጫውን ማሸነፋቸውን ይፋ አድርጓል። በምርጫው ተፎካካሪ ሆነው የቀረቡት ሲኤንኤል በመባል የሚታወቀው የዋናው ተቃዋሚ ፓርቲ እጩ አጋቶን ርዋሳን ደግሞ 24 በመቶ ድምጽ ብቻ በማግኘታቸው ምርጫውን ተሸንፈዋል ብሏል ኮሚሽኑ። በሌላ በኩል ብሔራዊ ፓርቲ ከሆነው ኢፕሮና እጩ ሆነው የቀረቡትና አሁን በስልጣን ላይ የሚገኙት የአገሪቱ ተቀዳሚ ምክትል ፕሬዚዳንት ጋስቶን ሲንዴሞ ደግሞ ሁለት በመቶ ድምጽ ብቻ በማግኘት በምርጫው ውጤት የኋለኛው መስመር ላይ ተቀምጠዋል። all ቆጠራው የተጭበረበረ መሆኑን በመግለጽ ውጤቱ ይፋ እንደተደረገ ተቃውሞ ያቀረበው የሲኤንኤል ተቃዋሚ ፓርቲ ቃል አቀባይ ቴራንስ ማኒራን ቦና ለአሜሪካ ድምጽ የመካከለኛው አፍሪካ ቋንቋ አገልግሎት ሲናገሩ ፓርቲያቸው እጩ አድርጎ የመረጣቸው አጋቶን ሩዋንሳን ምርጫውን ማሸነፋቸውን የሚጠቁም የራሳቸው የቁጥር መረጃ እንዳላቸው ተናግረዋል። በብሩንዲ የምርጫ ኮሚሽን የተነገረው ውጤት የህዝቡን ፍላጎት የሚያንጸባርቅ እንዳልሆነ የተለያዩ ቅን መሰረት ያደረጉ መረጃዎች አሉን። በመራጮች የተሰጡት ድምጾች እንደገና እንዲቆጠሩ አግባብነት ያለውን መንገድ ተከትለን እንጠይቃለን ብለዋል። ቃል አቀባዩ የብሩንዲ ፕሬዝዳንታዊ ምርጫን ማሸነፋቸው ከተነገረው ኤቨርስት ኢንዳይ ሽሚዬ በኩል ተቃዋሚዎች እያነሱት ስላለው ቅሬታ የተሰማ ምላሽ የለም። በሌላ በኩል ግን የአገሪቱ ተቀዳሚ ምክትል ፕሬዝዳንት ጋስቶን ሲንዴሞ ከአሜሪካ ድምጽ ጋር በነበራቸው ቃለ ምልልስ ለአሸናፊው የእንኳን ሳሎት መልእክት አስተላልፈዋል። አያይዘውም የምርጫውን ውጤት ያሸነፉት ኤቨሬስት እንዳይሽምዬ የሁሉም ብሩንዲያውያን መሪ እንዲሆኑ እንጠይቃለን ብለዋል። ገዢው ፓርቲ ከፕሬዝዳንታዊው ምርጫ በተጨማሪ ሰባ ሁለት ተቃዋሚው ሲኤንኤል ሀያ ሰባት እንዲሁም ብሔራዊ ፓርቲ ኢፕሮና ደግሞ አንድ የፓርላማ መቀመጫዎችን አግኝተዋል። የመጨረሻው ውጤት ይፋ ይደረጋል ተብሎ የሚጠበቀው በመጪው ማክሰኞ ሲሆን በምርጫ ውጤት ላይ ተቃውሞ ያለው የትኛውም ፓርቲ ተቃውሞ ለማቅረብ አስር ቀናት አለው ተብሏል። በምርጫ ውጤት ማሸነፋቸው የተነገረው የገዢው ፓርቲ አባል ኤቨርስቲ እንዳይ ሽምዬ አገሪቱን ለ15 ዓመታት ያስተዳደሯትን ፕሬዝዳንት ኑክሮን ዚዛን ይተካሉ ተብሏል። ዩናይትድ ስቴትስ ከብራዚል በሚገቡ ተጓዦች ላይ ከዛሬ ማክሰኞ ጀምራ ተግባራዊ የሚሆን አዲስ የጉዞ እገዳ አጽንታለች። የኮሮና ቫይረስን መዛመት ለማስቆም የተያዙትን ጥረቶች ለማጠናከር ተብሎ የተወሰደው ይህ አዲስ የጉዞ ገደብ ዋይት ሀውስ ካቀደለት ቀን በሁለት ቀን ቀደም ብሎ እንዲጸና ተደርጓል። እርምጃው ከሐሙስ ወደ ዛሬ የተዛወረበት ምክንያት ባለስልጣናቱ አላብራሩም። አዲሱ የጉዞ ገደብ የሚመለከታቸው ወደ ዩናይትድ ስቴትስ ከመጓዛቸው ከ14 ቀናት በፊት ብራዚል የነበሩ የውጭ ሀገር ተወላጆችን መሆኑን ባለስልጣናቱ ገልጸዋል። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሠረት ብራዚል በኮሮና ቫይረስ ተያዦች ቁጥር ዩናይትድ ስቴትስን በሁለተኝነት እየተከተለች ነው። ትናንትና ብራዚል ውስጥ በቫይረሱ ሳቢያ ስምንት መቶ ሰባት ሰዎች መሞታቸውን የሀገሪቱ የጤና ሚኒስቴር አስታውቋል። ዩናይትድ ስቴትስ ውስጥ በትናንትናው እለት በበሽታው ህይወታቸው ያለፈው ስድስት መቶ ሀያ ሰዎች ናቸው። አዲሱ የጉዞ እገዳ ብራዚል የነበሩ ሰዎች እየገቡ ተጨማሪ የቫይረሱን ምንጭ እንዳይሆኑብን ለመከላከል ይረዳል ሲል ዋይት ሀውስ አስታውቋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቻይና፣ ኢራን፣ ብሪታንያ፣ አየርላንድ እና ሸንገን ቀጠና ተብሎ የሚታወቀው ማህበር 26 ስድስት የአውሮፓ ሀገሮች ላይ ተመሳሳይ የጉዞ እገዳ አጽንተዋል። የብራዚሉ ፕሬዝዳንት ጄይር ቦልሶናሮ በሀገራቸው የኮሮና ቫይረስ ስርጭት ያለበትን አስከፊ ደረጃ እውነትነት ሲያጣጥሉ ከርመዋል። የንግድ ቤቶች እንዲከፈቱ የአካላዊ ርቀት መመሪያዎችንም ውድቅ ሲያደርጉ ነው የቆዩት። ኮሮና ቫይረስን ይሄኮ የሆነ ኢንፍሉዌንዛ ነው፣ ከሱ ይልቅ ሰው የሚገለው የተንኮታኮተ ኢኮኖሚ ነው ሲሉም ተደምጠዋል። ስለ ወረርሽኙ የሚጨነቁ የሀገራቸውን ዜጎች እብዶች ሲሉም ዘልፈዋል። ይህ በዚህ እንዳለ የዓለም የጤና ድርጅት ለኮሮና ቫይረስ ፍቱን መድኃኒቶች ለማግኘት በሚያካሂዳቸው ሙከራዎች ሃይድሮክሲ ክሎሪኪን የተባለው መድኃኒት ጥቅም ላይ መዋሉን እንደሚያቋርጥ ትናንትና የድርጅቱ ዋና ዲሬክተር አስታውቀዋል። መድኃኒቱ ጉዳት የማያስከትል መሆኑ በባለሙያዎች እስኪገመገም መሆኑንም አክለው አስታውቀዋል። መድኃኒቱን አስመልክቶ በላንሴት የሕክምና መጽሔት ላይ ባለፈው ሳምንት ጥናት ያቀረቡ ባለሙያዎች መድኃኒቱ በተሰጣቸው የኮሮና ቫይረስ ሕሙማን ዘንድ ከፍ ያለ የሞት አሃዝ መመዝገቡን መናገራቸውን የደብሊኤችኦ ዋና ዲሬክተር ዶክተር ቴድሮስ አድሃኖም ጠቅሰዋል። መድኃኒቱ የሰውነት መከላከያ መቃወስ ህመሞችና ለወባ በሽታ ህመምተኞች ጥቅም ላይ ሲውል በአጠቃላዩ አደጋ የማያስከትል መሆኑ ተቀባይነት ያለው ነው ሲሉ ዶክተር ቴዎድሮስ አስምረውበታል። የዓለም የጤና ድርጅቱ የአጣዳፊ ሁኔታዎች ኃላፊ ዶክተር ማይክል ራያን በበኩላቸው መድኃኒቱ በደብሊዩ ኤችኦ ሙከራዎች ያስከተለው ችግር እስካሁን እንደሌለ ጠቅሰዋል። እንዲቋረጥ የተደረገው ለጥንቃቄ ነው ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሃይድሮክሲ ክሎሪኪን ለኮሮና ቫይረስ ፍቱን መድኃኒት ነው ሲሉ መቆየታቸውንና በኋላም ቫይረሱ ያልተገኘባቸው ቢሆንም ራሴም እየወሰድኩት ነው ማለታቸው የሚዘነጋ አይደለም። ከቤጂንግ በተሰጠ ምክረ ሐሳብ መሰረት የቀረበው አዲሱ የጸጥታ ህግ የግዛታችንን መሰረታዊ ነጻነት የሚገድብ አይደለም ሲሉ የሆንግ ኮንግ አስተዳዳሪ ካሪ ላም ተናገሩ። ባለፈው ሳምንት በተካሄደው የቻይና ብሔራዊ ኮንግረስ ጉባኤ ላይ የቀረበው ህግ ለብሔራዊ ጸጥታ ጠንቅ የሆኑ ጥቅስ፣ የመገንጠል፣ የክህደትና የአሸባሪነት አድራጎቶችን ይከለክላል፣ የሚፈጽሙትንም ይቀጣል የተባለ ነው። ህጉ የቻይና የጸጥታ አካላት ሆንኮንግ ውስጥ ቅርንጫፍ ቢሮ እንዲከፍቱም የሚፈቅድ ነው። ህጉን የንግዱ ማህበረሰብ ቡድኖችና ምዕራባውያን ሀገሮች በስፋት አውግዘውታል። ህጉ ግዛቲቱን እንግሊዝ ለቻይና ካስረከበች በኋላ ግዛቲቱ የተያዘላትን አንድ ሀገር ሁለት ስርዓት የተባለውን መተዳደሪያ አቋም በተለይም የሆንግ ኮንግ ምክር ቤትን አልፎ የቀረበ በመሆኑ ከነ ጭራሹ የሚደመስሰው መሆኑን በመግለጽ ነው የተቃወሙት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ግንቦት 17 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመሩ ወደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዶ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ትላንት አመሻሹ ላይ በጥቁር አንበሳ ሆስፒታል በኮቪድ-19 ሳቢያ ሕይወታቸው እንዳለፈ የሚነገርላቸውን ታማሚ ሲያክሙ የነበሩ በርካታ የጤና ባለሙያዎች የመገለል አገልግሎት እየጠየቁ መሆናቸው ተዘገበ። በሆስፒታሉ ቅጥር ግቢ ውስጥ ራሳቸውን አግልለው እንደሚገኙ የሚናገሩት እነኚህ ባለሙያዎች በቂ ምላሽ እንዳላገኙም ገልጠዋል። የጥቁር አንበሳ ሆስፒታል ሜዲካል ዲሬክተር በበኩላቸው አቅ ደስ ነው ቤተሰቦች አሉኝ። ከዚህ ሲሄድ ያለ ግላቤ ፔሸንቶች ስንት ሊሆኑ ይችላሉ? በቤተሰብ በቃ በስጋት ነው የሚሄደው። ሄ ለዜ ማቀፍና መሰው በጣም እየተሳቀፍኩ ነው ማቅፈው ምንም መለው የጥቁር አንበሳ ሆስፒታል ሜዲካል ዳይሬክተር ዶክተር ዳዊት ወንድማገኝ በበኩላቸው በኮቪድ አስራ ዘጠኝ ምክንያት በአንድ ወይንም በሌላ ሆስፒታል ሊፈጠሩ የሚችሉ ከባድ ችግሮች እንዳሉ ያስገነዝባሉ። ይሁንና በመላው የሀገሪቱ የሕክምና አገልግሎት ስርዓት በዚህ ረገድ ሀገሪቱ ካላት የሰውና የቁሳቁስ ሀብት አኳያ ያለውን ሁኔታ ማጤን ያስፈልጋል ይላሉ። በጥቁር አንበሳ ሆስፒታል ውስጥ የተከሰተውን ችግር ያላስተባበሉት ዶክተር ዳዊት ችግሩን ለመፍታት እየተደረገ ነው ያሉትን ጥረት ገልጸዋል። ይህ ማግለል አገልግሎት ለመስጠት ምቹ ሁኔታ ለመፍጠር የተደረገውን ጥረት በማስረዳት አይ ፋሲሊቴት ፋሲሊቴት ማድረግ ከዛ ውጭ ግን ተቋማት አይሶሌት አድርገው ሁሉንም ሰው እነሱ ያስቀምጡ ከተባለ የማስቀመጫ ቦታም አይኖራቸው። ወደ ናሽናል ፕሮሰሱ ነው የሚሄደው። ታዲያ የእናንተ ዛሬ ባጋጠማቸው ሁኔታ አድርጋቸዋል? ይሄንን አዎ፣ እኛ ሆን እኮ ማለት ለሊቱ ሙሉ ሳንተኛ ያደር ነው ማኛ ነው ሳንተኛ ያዳል ነው አልጋ ሀያ ስምንት ሰው ነበር አይሶሌት መደረግ ያለበት፣ የተገኘው ሆቴል አስራ አንድ ሰው ነው። አስራ አንዱ ሰዎች እንደሄዱ ለማድረግ ምን ለማድረግ ስም ስማ ፋሲሊቲ እናደርግ እሱ ስራችን ነው። የሆስፒታሉ ዲሬክተር አክለውም የሀገሪቱ ሕክምና አገልግሎት ስርዓት የገባበትን አስቸጋሪ ሁኔታ በትክክል በመገንዘብና ተባብሮ ችግሩን ለመፍታት በሚደረግ ጥረት ላይ ማተኮር አለብን ይላሉ። በኮቪድ በማያክሙ ሆስፒታሎች ያሉ ጤና ባለሙያዎች ያላቸው ተጋላጭነት ኮቪድ ከሚታከምበት የባሰ የሚሆንበት አጋጣሚ ሊፈጠር ይችላል። አሁን ሄል ሲስተሙን በጣም የሚያሰጋውም ይሄ ነው። በእኔ ግምት የጤና ስርዓቱን ያሰገዋል። ለምን መሰሎት? የሚያሰጋው አሁን አንድ አይሲዩ ውስጥ አሁን እኛ ኢንቴንሲቭ ኬር ዩኒት ውስጥ ነው አንድ ፖዘቲቭ የተገኘ እዛ ውስጥ የሚሰሩ ስልሳ ሰባ ሰራተኞች ሊኖሩ ይችላሉ። አንድ ሰው ሲገኝ እነዚህ ስልሳ ሰባ ሰራተኞችን ማስመርመርና ውጤታቸው እስኪታወቅ አይሶሌት ማድረግ ያስፈልጋል። ሌሎች ጽኑ ሕክምና የሚያስፈልጋቸው ሰዎች እዛው መታከም ያለባቸው ደግሞ አለ። እነዚህ ስልሳ ሰባ ሰው በአንዴ ከሲስተሙ ስናወጣ በጣም ከፍተኛ የሆነ ውጥረት ይፈጥርበታል። ስርዓቱ ላይ ከፍተኛ የሆነ ውጥረት ይፈጥርበታል። ከድንገተኛ አሁን ለምሳሌ ድንገተኛ ሰባ ሰማንያ ሰው የሚሰራል አንድ ሰው ሲገኝ ያ ሁሉ ሰው አይሶሌት ተደርጎ ይወጣል እና በጣም በአጭር ጊዜ ሆስፒታሎች ውስጥ የሚሰራ ሰው ለማግኘት ይቸግረናል ማለት ነው። ይሄ አሁን ትልቁ ትልቁ እራስ መታታችን ለኛ ይሄ ነው። እንዴት አድርገን ነው ቋሚ ስራ ምክንያቱም ቋሚ ስራው ነው መቀጠል ያለበት በቋሚ ስራው ምክንያት የሚጎዱ የሚሞቱ ብዙ ወገኖቻችን ስላሉ አሁን ቋሚ ስራውን ለማስቀጠል ሆስፒታሎች ውስጥ የታመመ ሰው በሚገኝበት ጊዜ የጤና ባለሙያዎች በብዛት መመርመር ስላለባቸውና ራሳቸውን አይሶሌት ማድረግ ስላለባቸው እንዴት ነው ስራው የሚቀጥለው? ጤና ባለሙያዎች ውስጥ እንዴት ነው ፕሮቴክት የምናደርገው የሚለው በጣም አሳሳቢ። አሁን በዚህ ፐርስፔክቲቭ ሲያዩት እኔ አሁን ሪስፖንስብል ነው ለዚህ ለምሳሌ ይሄ አይሶሌሽኑ ቦታ ማዘጋጀቱ ምናምን ከዚህኛው ጋር አብረን ስናስቀምጠው የትኛው ነው ቅድሚያ፣ ምንድን ነው የሚሆነው? ለምሳሌ እኔን የሚያሳስበኝ ሁሉም ሰራተኛ ደንግጦ የዛ ሰዓት ባይሰራ ህክምና ላይ ያሉት ሌሎች ሰዎች ምን ይሆናል? ስለዚህ ዞሮ ዞሮ ወዴት ነው የሚወስደን? ሁላችንም ተባብረን የጤና ባለሙያዎች ሙሉ በሙሉ ፕሮቴክት የሚደረጉበት ጥበቃ የሚደረግበት መንገድ ምንድን ነው የሚለውን የመገለል አገልግሎት እንዲሰጣቸው የጠይቁት የህክምና ባለሙያዎችም ይህንን የሳቱት አይመስሉም። ይሁንና የግል ተጋላጭነትን ለመከላከል የሚያስችሉ ቁሳቁሶችን ለባለሙያዎቹ ለማሟላት የሚደረገው ጥረት በቂ እንዳልሆነ ይገልጻሉ። ለቪኦኤ ሐሳባቸውን ካጋሩት መካከል አንድ ወጣት ሐኪም ስሙን ለመግለጽ አልወደደም። ፕሮፐር ፕሮቴክሽን ለእኛ ተሰጥቶን እንድንሰራ ነው የምንፈልገው እዚህ ውስጥ ያለው ማለት ነው። ከዛ ውጭ ደግሞ ፐርማነንት የሆነ ሶሉሽን ያስፈልገዋል። አሁን ያለው ነገር ሀፕን አደረገ አይቀርም አሁንም አይደለም ወደፊትም አይቀርም። ኤክስፖዝድ መሆናም አይቀር ነው ሁሉም ሰው መጋለጡ አይቀርም። ማንም ባለሙያ ፕሮፌሽናል ሆኖ ኤክስፖዝድ የማይሆን ሰው ይኖራል ብለንም አንጠብቅም። ግን ሬቱና ፍጥነቱን መቀነስ እንችላለን። በዚህ ሰዓት ብዙ ሰው ሉዝ ከማድረግ ቀስ እያለ ኢንፌክሽን ሬቱን ቀንሰን ፍሪዘርቭ የምናደርግበት መንገዶች መፈጠር አለባቸው። ዶክተር ጓዴ ተዋበም በበኩሉ ይህን አስተያየት ሰጥቷል። ትክክል ነው። ከባድ ነው። ብዙ ነን፣ በተለይ ሬዚደንቶቹ አብዛኞቹ ኮንታክት ነበረን። ከባድ ነው፣ ይከብዳል፣ እናውቃለን። ይህን ግን ምንም ማድረግ አይቻልም ኮንታክት ስላለን አሁንም እዛ አካባቢ ገብቶ መስራት እንደገና በሽታውን ከማባባስ አንጻር የሚከብድ ነው የሚመስለኝ። እና አሁን የተጋለጡ ሀኪሞች ኳራንታይን ወይም አይሶሌት መሆን ካለባቸው አይዞሌቱ ነው። ሌሎቹም ደግሞ እነዚህ ኮንታክት የሌላቸው ደግሞ በቂ የሆነ ፒፒ ወይም ፐርሶናል ፕሮቴክቲቭ ኢኩመንቶች እንዲሟሉላቸው፣ ፌስ ማስክ፣ ሌሎችም ግላ ምና የሚባሉ ነገሮች ግባቶቹ በቶሎ እንዲስተካከሉላቸው ነው አመጠይቀው። ጉዳዩ በቀጥታ የሚመለከተውን የኢትዮጵያ የሕብረተሰብ ጤና ምርምር ተቋም ለማነጋገር እና በችግሩ ስፋትና መፍትሄውን በተመለከተ አስተያየት ለማግኘት በጽሁፍ መልእክትም ሆነ በስልክ ለማነጋገር ቪኦኤ ያደረገው ተደጋጋሚ ጥረት ምላሽ አላገኘም። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው አመሰግናለሁ። ተከታዩም እዚያው አዲስ አበባ ያቆየናል። የኮቪድ-19 ወረርሽኝ አሳሳቢ የሆነ በመምጣቱ የችግሩን አስከፊነት ከግምት ያስገባ የጥንቃቄ እርምጃ ተጠናክሮ እንዲቀጥል የጤና ሚኒስቴር አሳሰበ። የጸረ ኮቪድ-19 እንቅስቃሴ በትኩረት ተጠናክሮ ሊቀጥል ይገባል ያሉት የሚኒስትሩ የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ናቸው። ለአሜሪካ ድምፅ ሲያስረዱ የቫይረሱ መዛመት በጎላበት አንድ የአዲስ አበባ አካባቢ የእንቅስቃሴ ገደብ መጣሉንና በሌሎች አካባቢዎችም ተመሳሳይ እርምጃዎች ሊወሰድ እንደሚችልም አመልክተዋል። የጤና ሚኒስትሩን የኮሚኒኬሽን ዲሬክተር ያነጋገረችው ፀሐይ ዳምጠው ተከታዩን ልካለች። እስካሁን በኢትዮጵያ ከተገኙት በኮሮና ቫይረስ የተያዙ ሰዎች በቁጥር እጅግ የሚበዙት በአዲስ አበባ ከተማ የሚገኙ ናቸው። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የምስተዋለው ይኸው የኮቪድ-19 ወረርሽኝ ስርጭት በቁጥርና በፍጥነት አዝማሚያው እጅግ አሳሳቢ መሆኑን የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ አብራርቷል። የአዲስ አበባ ጉዳይ ላይ ተግባራዊ የሆኑ እርምጃዎችን የመውሰድ ከአዲስ አበባ ከተማ መስተዳደር አዲስ አበባ ጤና ቢሮና እስከ ክፍለ ከተማ እስከ ወረዳም ድረስ ባሉ መዋቅሮች አሁን የደረሰበት ሁኔታ የኮሮና ቫይረስ መስፋፋቱ በጣም እጅግ አሳሳቢ በሆነበት ደረጃ ላይ የደረሰ ስለሆነ በዛ መሰረት የተሰሩ ያሉ ስራዎች አሉ። እንግዲህ ለዚህ እንደ ዋና ችግር የለየ ነው በናጋት እና ቸለተኝነት ነው። በተለይም ደግሞ ንክኪ የሌላቸው ሰዎች መብዛት፣ ጉዞ ሁኔታ የሌላቸው ሰዎች በዚህ ቫይረስ የመያዙ ቁጥር የተጨመሩ ጋር ተያይዞ በጣም እያሳሰበን ስለሆነ የሚመለከተው አካል በሙሉ ላይ ከቁጥ ስራችን ውጭ ሳይወጣ አሁኑ ነ ስራ ካልተፈላ አላስፈላጊ ዋጋ ሊያስከፍለን ይችላል። የኮቪድ አስራ ዘጠኝ ወረርሽኝ ስርጭት በአዲስ አበባ ከተማ ብቻ የሚወሰን ሳይሆን ከመዲናዋ በርቀትና በቅርበት በሚገኙ አካባቢዎች ጭምር አሳሳቢ በመሆኑ ህብረተሰቡ የጥንቃቄ እርምጃዎችን ሳይዘናጋ ተግባራዊ ማድረግ እንዳለበት ተናግረዋል። ዶክተር ተገኔም የአዲስ አበባ ነዋሪ አዲስ አበባ ውጭ ያለው ነዋሪ ይመለከተዋል የሚል እምነት አለን። እኛ እንደ ጤና ሌሎችን ወደዚህ ሲገቡ የራሳቸውን ማህበራዊ ኢኮኖሚያዊ ጉዳዮች ሲያከናውኑ ሲከውኑ ማድረግ ያለባቸውን ጥንቃቄዎች ማድረግ እያስፈልጋል። ምክንያቱም ይሄ በሽታ አንድ ቦታ ስለተከሰተ ሌላ ቦታ ነቢ አይከሰቱ ማለት አይቻለም። እዚህ በአጭር ጊዜ ነው ይሄን ሁሉ ዓለም ያደረሰው እና እያንዳንዱ ሰው ይመለከተዋል። ከአሁኑ ርብርብ ያስፈልጋል እና አዲስ አበባ ላይ እና እንደ ጤና ሚኒስቴር ከሚመለከታቸው ጋር ሆነን ይህንን ቦታ የመለየት አንደኛው ስራ ተሰርተዋል። በተለይም ደግሞ አዲስ ከተማ ክፍለ ከተማና ልደታ ክፍለ ከተማ ላይ ምን በጣም የሰፋበት ሁኔታ ነው ያለው ሰው በዚህ ላይ ምን መስራት አለብን እና ስትራቴጂ መከተል አለብን የሚል ስራዎችን ጨርሰን ወደ ተግባር ተገብተዋል። በዚያ መሰረት ስራዎችን አጠናክረን እንቀጥላለን። ነገር ግን ዋናው መረሳት የሌለበት ምንድነው የህብረተሰቡ በጣም ንቁ መሆን መቻል አለበት። መላ ህብረተሰብ የወረርሽኙን ስርጭት አሳሳብነት በመገንዘብ እጅን በየጊዜው መታጠብ አካላዊ ርቀትን ጠብቆ በመንቀሳቀስ እና የፊት ማክስ በመጠቀም ወረርሽኙን እንዲከላከልም አሳስበዋል። ለበሽታው የበለጠ አጋላጭ ናቸው ተብሎ የተለዩት የትራንስፖርት ስርዓቱንና የገበያ ቦታዎች አሰራር በመመሪያ የተደገፈ ማስተካከያ እንደሚደረግባቸውም አመልክቷል። አስፈላጊ እርምጃዎችን መወሰድ በጣም ተገቢ ነው። የሰው ሕይወትን ለማቅረፍ እስከሆነ ድረስ በአቸኳይ ጊዜ አዋጅ የተከለከሉ ነገሮች የተወጡ መመሪያዎችን ተግባራዊ ማቅረብ ያስፈልጋል። ክቡር የሆኑን የሰው ሕይወትን ለማቅረፍ እስከሆነ ድረስ እያንዳንዱ የሚመለከተው አካል ስራውን ሊሰራ ይገባዋል፣ ግዴታውንም ሊወጣ ይገባዋል። እኛም የራሳችንን ግዴታ መወጣት አለብን። ህብረተሰባችንን ማስተማር፣ ህብረተሰባችንን ጤና ማገልገል የዕለት ስራችን አድርገን ይዘነዋል። ዘናጋቱና ቸለተኝነቱ ጉዳይ ግን በጣም እያሳሰብን ስለሆነ እሱ ላይ ህዝቡም ሊደግፈን ሊተባበርና መልእክቶቻችንን ሊሰማ ተግባራዊና ተግባራዊ እርምጃዎችን መውሰድ በጣም አስፈላጊ ስለሆነ በተለይ አዲስ አበባ ላይ ሚያስተኛ አይደለም ያለው ሁኔታ በጣም አሳሳቢ ነውስለዚህ ነው ስለዚህ፣ በዚያ መሰረት ሁሉም ተግባራዊ ማገዝ አለበት የሚል መልእክት ነው። በተለይ ድንበር ተሻጋሪ አሽከርካሪዎችን በተመለከተ የመመርመሪያ ቦታ እና መሳሪያዎች ተሟልቶ ስራ ላይ መሆናቸውን ጠቁሟል። በራሳቸው በአሽከርካሪዎች በኩል ግን መዘናጋትና ቸልተኝነት ይ ድንበር ተሻጋሪ ከባድ መኪና ሹፌሮች ናቸው። በጣም ጥንቃቄ ያስፈልጋል። ይህ አካባቢ ላይ ማለት ነው። አንደኛ ራሳቸው አሽከርካሪዎቹ

በአንዳንድ የማህበረሰቡ ክፍሎች ዘንድም ከግንዛቤ ማነስ የመጣ አሽከርካሪዎችን ማግለል ይታያል ያሉት ዶክተር ተገኔ ከማግለል መቆጠብና ተገቢውን ጥንቃቄ ብቻ ማድረግ እንደሚያስፈልግም አስረድቷል። በሌላ በኩል የኮሮና ቫይረስ ስርጭትን ለመከላከል የሚሰራው የሚኒስትሮች ኮሚቴ ሀገራዊ ሁኔታውን በተመለከተ ትኩረት ልሰጣቸው በሚገቡና መጠናከር ባለባቸው ጉዳዮች ላይ መምከሩን የሰላም ሚኒስትር ሙፍሪያት ከሚል አስታውቋል። እስካሁን በቫይረሱ ከተያዙት ዜጎች መካከል ሰባ በመቶዎቹ የአዲስ አበባ ነዋሪ መሆናቸውን የጠቀሱት ወይዘሮ ሙፍሪያት አዲስ ከተማ፣ ሊደታና አራዳ ክፍለ ከተሞች በከተማይቷ የከፋ የኮሮና ቫይረስ ስርጭት ያለባቸው መሆኑን በኮሚቴው መለየቱንም ጠቁሟል። እነዚህ ክፍለ ከተሞች በባህሪያቸው ሰፋ ያለ እንቅስቃሴ የምታይባቸው በመሆኑ ጠንከር ያለ እርምጃ መውሰድ እንደምጠይቅም ታምኖበታል ብለዋል ሚኒስትሯ። በመሆኑም ሕብረተሰቡ ከመሸበርና ስጋት ወጥቶ የተሟላ እንቅስቃሴ ሊያደርግ ይገባል። ሕግ የማስከበር ስራው ግን ከማስተማር በተለየ ተጠያቂነት ያዘለ እንደሆነ ተደንግጓል ብለዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦነኝ ከአዲስ አበባ በ20 ሚሊዮን ብር ወጪ በትግራይ ክልል ሽረ እንደ ስላሴ ከተማ በቀዳማዊ እመቤት ወይዘሮ ዝናሽ ታያቸው የገንዘብ ድጋፍ ሊገነባ የመሰረተ ድንጋይ የተቀመጠለት የሁለተኛ ደረጃ ትምህርት ቤት የግንባታ ሂደት አነጋጋሪ ሆኗል። አነጋጋሪ ሆኗል ይለናል ሙልጌታ ጽባሀ ከመቀሌ ባደረሰን ዘገባው። እንደ ሽሬ እንደ ስላሴ ሁሉ በተመሳሳይ የገንዘብ ድጋፍ በተለያዩ አገሪቱ አካባቢዎች የተወጠኑ የሁለተኛ ደረጃ ትምህርት ቤቶች የግንባታ ስራዎች ተጠናቀው ተማሪዎች መቀበል መጀመራቸውን የቀዳማዊት እመቤት ዝናሽ ታያቸው ጽፈት ቤት ምንጮች ለአሜሪካ ድምጽ አስታውቀዋል። የሽረውም ትኩረት እንዲሰጠው የሚጠይቅ ደብዳቤ ለትግራይ ክልላዊ መንግስት ተጽፎ እንደነበርም ተመልክቷል። የከተማው አስተዳደር በበኩሉ የባከነ ገንዘብ የለም፣ የትምህርት ቤቱ ግንባታም እየተካሄደ ነው ይላል። የግንባታው ሂደትም በስምንት ወራት ውስጥ እንደሚጠናቀቅ ይናገራል። ሙልጌታ አጽብሃ ዝርዝሩን ይዟል። በቀዳማዊት እመቤት ወይዘሮ ዝናሽ ታያቸው በተለያዩ የሀገሪቱ አካባቢዎች ከሚገነቡ ሁለተኛ ደረጃ ትምህርት ቤቶች አንዱ በሽረ እንዳስላሴ ከተማ በ20 ሚሊዮን ብር የሚሰራ ትምህርት ቤት ባለፈው ዓመት ጥር ወር ነበር የመሰረት ድንጋይ የተቀመጠው። ግንባታው በአንድ ዓመት ውስጥ እንደሚጠናቀቅ በጊዜው ተገልጾ ነበር። በዚህ ሳምንት በሽረ እንዳስላሴ ከተማ አቅራቢያ በምትገኝ ማይሃንሰ ከተማ ሰልፍ መካሄዱን ተከትሎ የትምህርት ቤቱ ግንባታ በተለይ በማህበራዊ ሚዲያና ሌሎች መገናኛ ብዙሀንም መነጋገሪያ ሆኗል። የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነቢይ ስሑል ሚካኤል በማህበራዊ ትስስር ገጻቸው ትናንት ሲጽፉ ስለ ጉዳዩ ህዝብ እየጠየቀ ነው ያሉት አቶ ነቢዩም ባጀቱ ለክልሉ መንግስት ገቢ ተደርጓል። ነገር ግን እስካሁን ቀደማዊት መቤቷ ካኖሩት የመሰረት ድንጋይ ሌላ ምንም ነገር ሳይሰራለትና ባጀቱም የት እንደገባ ሳይታወቅ ቀርቷል ሲሉ ክስ አቅርቧል። በጉዳዩ ላይ የሽረንዳ ስላሴ ከተማ ከንቲባ አቶ ዝናቡ ደስታ የግንባታው መዘግታም ነው ለገበሬዎች የሚሰጥ የመሬት ካሳ ጉዳይ ነው ያዘገየው ብለዋል። መጀመሪያ የመሰረት ድንጋይ በተቀመጠበት ቦታ ለአርሶ አደሮች መከፈል ያለበት ካሳ ከተገመተውና ከአቅም በላይ በመሆኑ እሱን በመተው በአካባቢው አቅራቢያ ሌላ ቦታ ተፈልጎ ካሳ በመስጠት ባለፈው ሶስት ወራት የትምህርት ቤቱ ግንባታ ተጀምረዋል በማለት ተናግረዋል። ስማቸው የሚሰራው ትምህርት ቤት አሁን በኮንስትራክሽን ላይ ነው ያለው። በአሁኑ ሰዓትም ትምህርት ቤቱ በመሰራት ላይ ነው ያለው። ግንባታው እስካሁን ያልተካሄደው ገንዘቡ ስለባከነ ነው ተብሎ ለተነሳው ክስ ይህ ውንጀላ ነው። ገንዘቡ በባንክ ነው ያለው። ግንባታው ከተጀመረ በኋላ ደግሞ ብሩ ስራ ላይ እየዋለ ነው ብለዋል ምክትል ከንቲባው። አይደለም ሀያ ሚሊዮን በዛ የተሰጠው ገንዘብ ምንም የተጠፋፋ ገንዘብ እንደሌለ ላረጋገጥልህ ወዳለሁ በሁለት ሶስት ፌዝ የሚሰራ እንደሆነ ነው የመጀመሪያው ፌዝ ያው ሀያ ሚሊዮን እንደተበጀተለት የመጀመሪያው ፌዝ በአንድ ዓመት ኮንስትራክሽኑ እንደሚጠቃለል እና በሁለተኛ ፌዝ ደግሞ የጎደሉ ነገሮችን እንደሚሟሉ ነው ኢንፎርሜሽን ያለኝ። አሁን ኦልሞስት ስራ ከጀመር ወደ ሶስት ወር አካባቢ ሆኗል። በሚቀጥሉት ሰባት ስምንት ወሮች የቀዳማዊት እመቤት ዝናሽ ታያቸው ጽህፈት ቤት ምንጮች ለአሜሪካ ድምፅ እንዳስረዱት ትምህርት ቤቱ እንዲገነባ ከትግራይ ክልል ጋር የመግባቢያ ሰነድ የተፈረመው መስከረም 22 2011 ነበር። መስከረም 24 2011 ደግሞ ለትምህርት ቤቱ ግንባታ የሚሆን 20 ሚሊዮን ብር ለትግራይ ክልል ፕላንና ፋይናንስ ቢሮ ገቢ አድርገናል ብለዋል። በተመሳሳይ ሰዓት ገንዘቡ የተለቀቀላቸው የጎንደር ሎዛ ማርያም፣ የምዕራብ ጉጂ፣ የደሴ ጦሳ ፈላና ና የደብረ ዘይት ትምህርት ቤቶች ግንባታ ተጠናቆ ተማሪዎች መቀበል መጀመራቸው ነው ያመላከቱት። የሽረን በተመለከተ ግን በተለይ ከአንድ አመት ወዲህ የግንባታው ደረጃ የሚገልጽ ሪፖርት እንኳን መጥቶ እንደማያውቅ አስረድቷል። እነሱ እንደሚሉት በዚህ ምክንያት ጥር 4 2012 ለትግራይ ክልላዊ መንግስት ደብዳቤ ጽፈዋል። የትምህርት ቤቱ ግንባታ ትኩረት የተሰጠው እንደማይመስልና ይህ የሚቀጥል ከሆነ ደግሞ ፕሮጀክቱ ኦዲት ተደርጎ ገንዘቡ ተመላሽ እንዲሆን የሚጠይቅ ደብዳቤ ነው። የዚህ ደብዳቤ ሀሳብም ክልሉ ትምህርት ቤቱን ካልገነባው ያንኑ ገንዘብ ተጠቅመን እዛው ሽረ እንዳ ስላሴ ላይ እኛ እንገነባዋለን የሚል እንደሆነም ነው ምንጮቹ ያስረዱት። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94 ነጥብ 3 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ወደ ናይሮቢ ይወስድናል። በኬንያው ዳዳብ የስደተኞች መጠለያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ስድስት ደረሰ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኬንያ ቢሮ ቃል አቀባይ ድርጅታቸው የቫይረሱን መስፋፋት የቫይረሱን መዛመት ለመቆጣጠር ከኬንያ መንግስት ጋር እየሰራ መሆኑን ለአሜሪካ ድምጽ ገልጠዋል። ሰሜን ምስራቅ ኬንያ ማንዴራ ግዛት ውስጥ ባለው ዳዳብ የስደተኞች ሰፈር ውስጥ ተጠልለው የሚገኙ ስደተኞች ግን ኑሮ እንደከበደባቸው ይናገራሉ። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ደዳብ ሰፈር ውስጥ ለኮሮና ቫይረስ የተጋለጡትን ከሀገሪቱ የጤና ሚኒስቴር ሰራተኞች ጋር በመሆን ድርጅታቸው ወደ ለይቶ ማቆያ ያስገባቸው መሆኑን የመንግስታቱ ድርጅት ከፍተኛ ኮሚሽነር ዩኤንኤችሲአር የኬንያ ቢሮ ቃል አቀባይ ዩጅን ባየን ለአሜሪካ ድምጽ ተናግረዋል። ስቲግማ ከሚንግ በስደተኞች ላይ ተጽዕኖ ስለሚያሳድር ሰዎቹም ወደ ለይቶ ማቆያ እንዲገቡ ስለተደረገ በመጠለያ ሰፈር ውስጥ ብዬ መግለጽ አልፈልግም። እስካሁን ባለኝ መረጃ የስድስቱም ጤና በጥሩ ሁኔታ ላይ ነው። መንግስት ባስቀመጠው መንገድም ከአሁን በኋላ ወደ ሰፈሩ የሚገባ ማንም ሰው ለ14 ቀናት በለይቶ ማቆያ እንዲቆይ ይደረጋል፣ ይላሉ ቃል አቀባይዋ። of dada uh, refuge camp they have to be in the quarantine for 14 days ዩኤንኤችሲአርን ጨምሮ ጀምሮ ደዳብ ውስጥ የሚንቀሳቀሱ የሰብዓዊ አገልግሎት ድርጅቶች ጉዳዩን በቅርበት ለሚከታተለው ኬንያ መንግስት ድጋፍ በማድረግ ላይ መሆናቸውንም ዩጅን አክለው ተናግረዋል። ደዳብ ውስጥ የሚኖሩ ኢትዮጵያውያን ግን ቫይረሱ መጠለያ ውስጥ መከሰቱ እንዳሳሰባቸው ይናገራሉ። አስቴር ዋቆ ላለፉት ዘጠኝ ዓመታት ደዳብ ሰፈር ውስጥ ቆይታለች። በጣም ከባድ ነው ማለት አሁን እኔ የትንሽ ቢዝነስ ናት የነበረችኝ አሁን ግን ከዚህ በሽታ ጋር በተያያዘ አስቸጋሪ ነው። አንደኛ ነገር ያው እቃ አቅራቦት ላይ ራሱ እቃ እንደ ልብ አናገኝም። የሚገኘው እቃ ላይ ራሱ ደግሞ በጣም የዋጋ ጭማሪ ነው ያለው። መንገድ በመዘጋቱ የተነሳ የተወሰኑት ነገሮች እንደውም አይገኙም ሁሉ ይባላል። እና በሚገኙት ላይ ራሱ ደግሞ የዋጋ ጭማሪ አለ። በዚህ መልኩ ዋናና ትልቁ ችግር ነው ማለት ነው። ሁለተኛው ችግር ደግሞ ሰዎች ራሱ ያው ከቤት እንዳትወጡ ስለተባሉ ገበያ ራሱ የለም። ወደ አንተ የሚመጣ ሰው የለም። የሚመጡትም ራሱ ደግሞ ያው ስራ የላቸውም እንደ ድሮ አሁን በተለይ በስደተኛ ካምፕ ውስጥ ማንም ተሯሩጠው ከሚሻለው የቀን ነገር ሰርተው፣ ልብስ አጥበው፣ ውሃ ቀርተው፣ ኤጀንሲዎች ውስጥም ደግሞ የሚሰሩት እዛ ሰርተው ነበር በፊት ገንዘብ የሚያገኙት እና ወደኛ የሚመጡት። አሁን ያ ሁሉ ባለመኖሩ ገንዘብም የለም፣ የሚመጣም ገንዘብ የለውም። የሚመጣብህም ቤት እስቲያቶም የሚለው ነገር ስላለ ወደ አንተ አይመጡም። በዛ ላይ ወደ ገበያም ሄደን ደግሞ እኛ እዛ ሄጄ ማን ምን እንደሆነ አይታወቅም። ከሚይዘው ገንዘብ ከምገናኛቸው ሰዎች እና አሁን ልጆቼ ላይ ቤተሰቤ ላይ ይሄን ችግር ከማመጣ ዚ ብቸገር ይሻለኛል ብዬ ፈርቼ ነው የቀረው። በጣም ከባድና ለስደተኛ እጅግ በጣም አስጊ ነው። የቫይረሱን ስርጭት ለመቆጣጠር በሚል በካምፑ ነዋሪዎች ላይ የተጣለው የእንቅስቃሴ እገዳ የብዙ ስደተኞችን ሕይወት አመሳቅለዋል ትላለች አስቴር። በመንደሩ ውስጥ ስደተኞች ያሉት በጣም ተጠቃቅቶ በመሆኑ ሁኔታው እንደሚያሰጋትም ትናገራለች። በእውነት ከማስፈራትም እውነታውን ልንገርህ እና በልጅ አእምሮ ላይ የሚፈጥረው ነገር እየነገርኩት ያለውት ነገር ወደ ውጭ እንዳይወጣ ማለት አንዱ ሕፃን ገና የአራት አመት ሕፃን ነው። መክረው ሲጀምር ይቆለፍበታል የተወሰነ ሰዓት ላይ ነው የማስወጣው እና ፈራለሁኝ በጣም ነው የምፈራው። ከፍርሃቴ የተነሳ ልጆቼንም ራሱ በቃ ትልልቆቹንም ያው ራሳቸውን የሚያውቁ ስለሆኑ እቤት ገብቷል አይወጡም። ቤት መግባታቸው በራሱ እንግዲህ ታውቀዋለህ ወጣት ላይ ሀይረስ አት ቤት የመቀመጥ ነገር ምን ያህል ተጽዕኖ እንደሚፈጥር እና በቃ በጣም ነው ማዝ ነው። ሁሌ እነሱን አይቼ በጣም ነው ማዝ ነው። ግን ለዓለም የመጣ ቁጣ ስለሆነ ምን ታደርገዋለት። በደዳብ መተለያ ውስጥ የሚገኙ ሌሎች ስደተኞችም ሰብአዊ መብት አገልግሎት ድርጅቶቹ እየሰጡ ያለው ድጋፍ በቃ አይደለም ይላሉ። የኮሮና ቫይረስ ሰፈር ውስጥ መገኘት የስደተኞቹን ሕይወት የተናገሩ በደዳብ የስደተኞች ማህበረሰብ ተወካይ ለቪኦኤ ተናግረዋል። በድዳብ ለኮሮና ቫይረስ ተጋልጠው ተገኙ ስለተባሉ ሰዎች ሲያብራሩ መጀመሪያ ከሶማሊያ ወደ ኬንያ ባቋረጡ ሁለት ሰዎች ላይ መገኘቱንና አንደኛው ቤተሰብ ያለው በመሆኑ የቤተሰብ አባላት የሆኑ ሶስት ሰዎችም ቫይረሱ እንዳሉባቸው መረጋገጡን ገልጸዋል። ስድስተኛ ደግሞ ወደ ዋና ከተማይቱ ናይሮቢ ሄደው የነበረ የሰፈሩ ተጠላይ መሆኑን አመልክተዋል። ሱዳን ኢሳኒ ዱኩበካና ሪስፖንስ ጎቹ ሀል ጅሬኝ ኢሳኒ ጉዶ ስደተኞች ስለ ኑሮ ብዙ ፍራቻዎች አሏቸው። ሰፈር ውስጥ የተጠለለው ሰው ብዙ ነው። ስለዚህ አለመነካካት ወይንም መራራቅ አስቸጋሪ ነው። በዛ ላይ በቂ ሕክምና የለም። ስደተኞች በየቀኑ ሰርተው የሚያገኙበት ብዙ ቦታ ስለተዘጋ የምግብ እጥረት ይገጥመናል የሚል ስጋትም አላቸው። ሁኔታው ለስደተኞች አስፈሪ ነው ይላሉ የማህበረሰብ ተወካዩ። ሰሜን ምዕራብ ኬንያ በሚገኘው ሌላው መጠለያ ካኩማ፣ ቫይረሱ በመጠለያ ውስጥ ባይገኝም ስጋት እንዳላቸው ይናገራሉ። ካኩማ ውስጥ ላለፉት አስርተ ዓመታት ተጠልሎ የሚገኘው ስሙን መግለጽ ያልፈለገ ኢትዮጵያዊ ስደተኛ ሁኔታውን እንዲህ ያብራራል። በአሁኑ ሰዓት በካኩማ ያለው ሁኔታ በጣም ጉዳት ላይ ነው ያለው። በእንቅስቃሴዎች ላወጡ መግባት ላይ ወጡ ለመውጣት ራሱ በጣም እንቅስቃሴዎችን በጣም እየፈራ ነው። በዛ ላይ ማስክ እንደፈለግኩ አይገኝም። ሰውም ጥንቃቄ የለውም። ብዙም ውስጥ ለውስጥ ነው የሚዘዋወረው። በሁለቱም የስደተኞች መጠለያ ውስጥ የምግብ ድጋፍ የሚያቀርበው የዓለም አቀፍ የምግብ ፕሮግራም ለሁለት ወር ይሆናል ብሎ የሰጣቸው ቀለብ በቂ አለመሆኑን ይናገራሉ። ስደተኞች የአፍና የአፍንጫ መሸፈኛ ማስክ እጥረትም እንዳሉባቸው ገልጸዋል። ስደተኞች ላቀረቡት አቤቱታ የዩኤንኤችሲአር ኬንያ ቢሮ ቃል አቀባይ ሚስ ዊጅምባየን ተጠይቀው ዩኤንኤችሲአር የበጀት አቅርቦት ችግር ስላለበት የሚያቀርበው የሚችለውን ነው ብለዋል። ስለ አፍና አፍንጫ መሸፈኛ ሲናገሩ ድዳብ ውስጥ ማስኮችን የሚሰሩ ሰዎች እያቀረቡ እንደሆነ ተናግረዋል። ዩኤንኤችሲአር በመላው ዓለም ያሉ ስደተኞችን በኮቪድ-19 ወረርሽኝ ውስጥ ለመርዳት የ745 ሚሊዮን ዶላር ድጋፍ ጠይቆ እስካሁን ከለጋሾች ያገኘው ግን 31 ከመቶውን ብቻ እንደሆነ ገልጸዋል። لا دمس ادمز جال ገልሞ ዳዊትን ለዘገባው አመሰግናለሁ። ክብራትና ክብራት አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 943ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ንግድና ምጣኔ ሀብት ነው። የዛሬውን የንግድና ምጣኔ ሀብት ፕሮግራም ያሰናዳልን በቅርቡ የተቀላቀለን አዲሱ ባልደረባችን ደረጀ ደስታ ነው። ደረጀ ኢትዮጵያም ሆነ ወዲህ ወደ ዩናይትድ ስቴትስ ከመጣ በኋላም ለረጅም ዓመታት በጋዜጠኝነት ሙያ የሰራ ትጉህ ጋዜጠኛ ነው። ዛሬ ኮቪድ-19 የከሰተውን ሁኔታ ተከትሎ የምንሰራው ከቤታችን በመሆኑ ለቀረበ ትውውቅ ባያመችም በወጉ የምንቀበልበት የተሻለ አጋጣሚ ይኖረናል። ለአሁኑ ደረጀ እንኳ እንድናመጣ ወደ ዝግጅት ትሉ ሰዳችሁ ዩናይትድ ስቴትስ የአፍሪካ ሀገሮች የኮሮና ቫይረስን መዛመት ለመከላከል የሚያደርጉትን ጥረት ለማገዝ በብዙ ሚሊዮን ዶላር የሚገመት እርዳታ ለግሳለች። ከነኚህም ውስጥ ከሰላም አስከባሪው ጦር ግምጃ ቤቶቿ ወደ አፍሪካ ያዞረቻቸው የመስክ ሆስፒታሎች፣ አምቡላንሶች፣ የመተንፈሻ መሳሪያዎች፣ የአፍና አፍንጫ መሸፈኛ ጭንብሎች ና ባለሙያዎች ሳይቀሩ ይገኙበታል። በዩናይት ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳ ሚኒስትር የፖለቲካና ወታደራዊ ጉዳዮች ኃላፊ ክላርክ ኩፐርን ያነጋገረችው የአሜሪካ ድምፅዋ ዘጋቢ አኒታ ፖል ከደቡብ አፍሪካ ጆሀንስበርግ ባጠናቀረችው በዚህ ዘገባ የዩናይት ስቴትስ ሰላም አስከባሪ ጦር ክፍሎች የአፍሪካ ሀገሮች የኮሮና ቫይረስን ወረርሽኝ የሚፋለሙበትን አቅም ለማጎልበት የሚጠቀሙበትን የተለየ ስልትና አሰራር እመልከት ታደርጋለች። ደረጀ ደስታ እንደሚከተለው አቀናብሮታል። ዓለምን እያስጨነቀ ያለው ኮሮና ቫይረስ አፍሪካንም በብርቱ መጎብኘቱ እንደማይቀር ኤክስፐርቶች ተንብየዋል። አፍሪካም ለዚሁ ፍልሚያ እየታጠቀች ነው። የአሜሪካ መንግስትም አፍሪካን ለመታደግ አፋጣኝ እርዳታዎችን የሚሰጥበትን ልዩ መንገድና መላ እያፈላለገ ነው። ከእነዚያ ውስጥ አንዱ የሰላም አስከባሪ ጦርና አቅምን አቅርቦት መጠቀምና በተለይም እንደ መስክ ሆስፒታሎችና ቫይረሱን ለመዋጋት የሚረዱ የሕክምና መሳሪያዎች ማቅረብ ይገኙበታል። የአፍሪካ ጉዳዮች ጽህፈት ቤት ረዳትና የፖለቲካና ወታደራዊ ጉዳዮች ኃላፊ ክላርክ ኩፐር ስለዚህ ጥረት ሲያስረዱ እንደዚህ ይላሉ። ሜዲ ኢኩንት ሚንት ሊቨርድ ፓርትነርስ ላይክ ጋና እንደ ጋና፣ ሩዋንዳ፣ ሴኔጎልና ዩጋንዳን ለመሳሰሉ አጋሮቻችን ስልጠና እየተሰጠ ነው። ጥቅም ላይ የዋሉ የህክምና መሳሪያዎች አሉ። በእርግጥ እስካሁን እንዳየነው ሁኔታዎች የከፉ እንደሆነ ለነገሩ አሁንም እንደዚያው እየሆኑ ይመስላል። በተለይም ከኮቪድ-19 ወረርሽኝ ጋር በተያያዘ ማለቴ ነው። ስለዚህ እኛ ይህን ድጋፍና አቅም ማሳደግ እንፈልጋለን። በዚያ ላይ ደግሞ ጋና፣ ሩዋንዳ ሴኔጎልና ዩጋንዳን ለመሳሰሉ እውነተኛ ወዳጆቻችን በችግራቸው ጊዜ ከጎናቸው የምንቆም መሆናችንን ማስታወስ እንወዳለን። በመላው ዓለምም እንዲህ ያሉ ሰብአዊ ቀውሶች ሲፈጠሩ ከማንም በፊት ፈጥነን የምንደርስ መሆናችንም ያኮራናል። አሜሪካም ከሰላም አስከባሪ ወታደራዊ ግምጃ ቤቶቿ ውስጥ የሚገኙትን የሕክምና መሳሪያዎች ለእንዲህ አይነቱ ችግሮች ስታውል ይህ የመጀመሪያዋ አለመሆኑን ኩፐር ተናግረዋል። እንደ አውሮፓ አቆጣጠር በ2014 በምዕራብ አፍሪካ ተከስቶ የነበረውን ኢቦላ ወረርሽኝ ለመመከት ተመሳሳይ ድጋፍ መስጠቱን አንስተው እንደሚከተለው አብራርተዋል። Ebola crisis. That is where the Department of State and the Department of Defense በ2014 ዓመተ ምህረት በነበረው የኢቦላ ወረርሽኝ ጊዜ ያስተዋለ ሰው እንደሚረዳው ያን ጊዜም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና የመከላከያ ሚኒስቴር ያደረጉት ተመሳሳይ ነው። ችግሩን ከሁኔታዎች ጋር በማገናዘብ የመስክ ሆስፒታሎችን፣ አምቡላንሶችን፣ የህክምና መሳሪያዎችን እንዲሁም የተለያዩ ስልጠናዎችን በችግሩ ለተጠቁ አካባቢዎች እንዲደርሱና አገልግሎት እንዲሰጡ አድርገናል። እንዲያውም ለዛሬው ሁለት ሺህ ሃያ ልምድ የሆነን ያን ጊዜ የሠራ ነው ነው። ዛሬም ከስድስት ዓመት በኋላ ወደ ኋላ ተመልሰን ቀደም ሲል ለዚሁ ሲባል ለመስክ አገልግሎት ያዘጋጀናቸው ካሉ እነሱን ለመጠቀም ካልሆነም በዚያው መንገድ አዳዲስ የሚያስፈልጋቸው አካባቢዎች ላይ አዘጋጅተን የምንጠቀምበትን መንገድ ለማየት ችለናል። ስለዚህ የአሁኑ ስራችንን ለመስራት ያለፈው ልምዳችን ጠቅሞናል። ከዚህም በተጨማሪ የዩናይትድ ስቴትስ መንግስት ቫይረሱን ለመከላከል 270 ሚሊዮን ዶላር የሚገመት የትብብር እርዳታ ሰጥታለች። ከዚህ ውስጥ 30 ሚሊዮን የሚሆነው ለናይጄሪያ፣ 26 ሚሊዮን የሚሆነው ለኮንጎ ዲሞክራቲክ ሪፐብሊክ፣ ከ23 ሚሊዮን ዶላር በላይ ደግሞ ለኢትዮጵያ፣ እንዲሁም ወደ 22 ሚሊዮን ዶላር የሚጠጋ ደግሞ ለደቡብ ሱዳን ለግሳለች። ቫይረሱ ይበልጥ ለተስፋፋባቸው እንደ ደቡብ አፍሪካም ደግሞ አሜሪካ በቅርቡ አንድ ሺህ የመተንፈሻ መሳሪያዎች ወይም ቬንትለተሮችና ለጤና ባለሙያዎች የሚሆኑ ወደ 730 ሺህ የሚጠጉ የአፍና አፍንጫ መሸፈኛ ጭንብሎችን ለግሳለች። በመጨረሻም ለክለርክ አንድ ጥያቄ ተነስቶላቸው አሜሪካ የሰላም አስከባሪዎቿን ጭምር ድጋፍ ከማቀናጀቱ ጋር ይህን ሁሉ እርዳታ የምታደርገው በአፍሪካ የተፈጠረ የሰላም ችግር አለ የሚል ነበር። እንዴታ ከሚታሰበው በላይ እንጂ በማለት ብቻ የመለሱት ክላርክ የሚከተለውን አክለዋል። ኢት ኢዝ ፓርት ኦፍ አ ብሮደር ሎንግ ተርም ኢንቨስትመንት ኢን ኢች አዘር አካባቢው መደበኛ የጸጥታና የደህንነት ትብብር ስራዎች ያለ ስጋት የሚሰሩበት አይደለም። ቢሆንም ሁለት ወገኖች የረጅም ጊዜ የጋራ ጥቅማቸውን ተመልክተው አብረው የሚሰሩበት ነው። እኛ አቅማቸውን ለማሳደግ ስንሰራ አገሮቹ የራሳቸውን የውስጥ ደህንነትና ሉዓላዊነት የሚያስከብሩበትን ብቻ እንዲያከናውኑ አይደለም፣ ከእኛም ደህንነት ጋር የተሳሰረ እንዲሆንና ለሁላችንም የረጅም ጊዜ አቅምና ድጋፍ እንዲሆነን ነው። ለምሳሌ እንደ ሽብርና ቫይረስ የመሳሰሉትን ብናይ ድንበር የሚወስናቸው አይደሉም። አህጉርም ሆነ የአካባቢ የፖለቲካ ቀጠና አያውቁም። ቫይረስ ሁሉንም ያጠቃል፣ ማንንም አይምርም። ስለዚህ የምናደርገው ለራሳችንም ለሁላችንምም ነው። አቅም መገንባት ብቻ ሳይሆን በችግር ጊዜ እርስ በርስም የምንረዳዳበትም ነው። ክላርክ ማብራሪያቸውን ሲቋጩ ይህ ወቅት በአፍሪካም ሆነ በዓለም እጅግ አስቸጋሪ ጊዜ ነው ካልተባለ ምን ሊባል ይችላል? ብለዋል። እሳቸው እንዳሉትና ኤክስፐርቶችም እንደተነበዩት የኮሮና ቫይረስ ዘመን እንደተባለው አስቸጋሪ ጊዜን ያመጣ ይመስላል። እንደ አፍሪካና በአፍሪካ ላሉት አገሮች ደግሞ ችግሩን ማነባበሩ አይቀርም። ለአሜሪካ ድምፅ ሬዲዮ ደረጀ ደስታ ነኝ ከፌርፋክስ ቨርጂኒያ። ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ሐኪሞን ይጠይቁ። ቀልባችንን በሙሉ የተቆጣጠረውና ለሚሆነው ሁሉ ምክንያት የሆነው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት አናኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ ስራና ኑሮ ላይ ያሳረፈው ብርቱ ጫና አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ በንግድ ስራ የተሰማሩ አሊያም በሌሎች የግል ስራ ድርጅቶች ሕልውና ላይ ያሳደረው ተጽዕኖ ምን ይደርስብኝ ይሆን የቤተሰቤ ስዋስትና ምንድን ነው ለሚሉት አንዳንዴም ክፉኛ ለእኛ ከመጠበብ አልፈው ለጭንቀትና ለተለያዩ ለአእምሮ ሁከት እስከ መዳረግ ሊደርሱ ይችላሉ፣ የወረርሽኙ የከፋ የከፋ ጉዳት ገና ባልበረታባቸው አገሮች ጭምር ለመሆኑ። ኮቪድ-19ና እርሱን ተከትለው የሚደርሱ ሌሎች ጣጣዎች ምን ያመጡብን ይሆን የሚሉት ድምጾች ጎልተው ይሰማሉ። እነኚህንና ሌሎች ማለቂያ የሌላቸው የሚመስሉ ስጋቶችና ጥያቄዎች ከሚፈትሹና ከሚመዝኑ ሁለት ታዋቂ አእምሮ ህክምና ባለሙያዎች ጋር የተጀመረ ቃለ ምልልስ ነው ለምሽቱ ይዘን የቀረብ ነው የጣቢያችን ደንበኞች ፕሮፌሰር መስፍን አርያ ከአዲስ አበባ ፕሮፌሰር ዮናስ እንዳለገዳ ደግሞ ከዚህ ከዩናይት ስቴትስ ናቸው ከባህሩ ወዲህና ወዲያ ማዶ የሚታዩትን የአንድ ፈተና ሁለት ገጽታዎች የሚመረምሩበትን ወግ በቀደመ ዝግጅታችን እልባት ካደረግንበት እንንደረደራለን ገና ብዙ ያልታወቀ ሁኔታ ወይም ጠባይ ያለው የህመም አይነት እንደመሆኑ የወደፊቱን ጨምሮ ይልቁንም ደግሞ እንዳስረዳችሁት የአእምሮ ጤናን የሚመለከተው አሁን ባሉትና ሊሆኑ በሚችሉት ውስጥ ነው እየተመለከትን ያለ ነው። ገና አልተወጣንም። የዚህን ፈተና በኢትዮጵያ ገና እንደ አዲስ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀም ብዙ ሰው በተጎዱበት እዚህ እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጭ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው እና ሁለታችሁም በጥልቀት እንድትመረምሩት ወደምፈልገው ወደ ሌላ ትልቅ ርዕስ ከመሄዳችን በፊት የምትፈነጥቁት ሀሳብ ካለ ፕሮፌሰር መስፍን እርስዎ መጀመር ይችላሉ። እንግዲህ እኛ በዚህኛው የዓለም ክፍል የምንገኝ ሰዎች ችግራችን አበሳችን ብዙ ነው። ወደ ኢትዮጵያችን ብንመጣ ብዙ የሚፈትኑ ነገሮች አሉ። የነበሩ በሽታዎች አሉ፣ ተላላፊዎች፣ ተላላፊዎች ያልሆኑ በተለይ ብዙ የሚያሳስበን አሁን መጀመሪያ ላይ ፕሮፌሰር ዮናስ እንዳነሳው የክትባቱን ምሳሌ እንዳመጣው የመደበኛ የጤና ስርዓቱ መፋለስ ሊኖር ይችላል። ለምሳሌ አዲስ አበባን እንኳን ብንወስድ ብዙ ሆስፒታሎች ትምህርት ቤቶችን ጨምሮ ሊመጣ ለሚችለው ከቫይረሱ ጋር ለሚኖሩ ሰዎች ማቆያና መመርመሪያ፣ ማከሚያ፣ ማገገሚያ በሚል ብዙ ሆስፒታሎች ወይም የጤና ተቋማት ብዙውን አልጋዎቻቸውን እና ክፍሎቻቸውን ለዚሁ አዘጋጅተው በተጠንቀቅ ቆመው እየተጠባበቁ ነው። መጠባበቃቸው ጥሩ ነው። ነገር ግን ቀደም ብዬ እንዳልኩት እኛ በቂ የሆነ ተላላፊ በሽታዎች አሉ። በእንቅርት ላይ ጆሮ ደግፍ እንዲባል በቂ የሆኑ ደግሞ ተላላፊ ያልሆኑ በሽታዎችም እኛ ሀገር እየሰፉ ነው የመጡት። ካንሰር በከፍተኛ ሁኔታ በመታየት ላይ ነው። የደም ግፊት፣ የስኳር የመሳሰሉት ነገሮች ድሮ የለሙ ሀገሮች ችግር የሚባሉቱ እኛ ገና ከድህነት ሳንወጣ እሱም እየተደረቡብን ነው ያሉት። ስለዚህ እነኝንና የመሳሰሉትን ሕክምናዎችን ያዛባብናል። ከዚህ በላይ ደግሞ ሰዎች ወደ ሆስፒታል ብንሄድ ለቫይረሱ የበለጠ እንጋለጣለን። እውነትም ነው። አንድ ወይም ሁለት ከሞቱት ውስጥ ለሕክምና ወደ ሆስፒታል እየተመላለሱ የነበሩት ሰዎች ባገኙት ንክኪ ነው ለህልፈት የተዳረጉት እና እነኝ እነኝ ነገሮች ሰዎችን ከሕክምና ቦታዎች የማራቅም ነገር አለ። እነኝ እነኝ ያነሱን ይመስል ደግሞ እንደገና የበረሃን በጣም የሚባል አካባቢያችን እያተራመሰው ነው ያለው ዝናብ ሲዘንብልን ብቅ የምትለው አንሳር ሁሉ ዛፉን ሳይቀር የሚቀረጥፍ ነው። ይሄ ሌላው ችግራችን ነው። ይሄ ችግራችን ደግሞ አነሰሳን ደግሞ ሌላው የውስጣችን የፖለቲካው፣ የመሳሰሉ ምርጫ፣ የመሳሰሉት ነገሮች በሙሉ ግንባራችን ላይ አሉ እና ለእንደኛ አይነት ሀገር ችግሮቻችን በጣም ውስብስብ፣ ከምንጊዜውም በላይ አንድ ሆነን ጠንክረን የምንወጣበት ጊዜ ነው። ስለዚህ ይህንን ቫይረስ ማሸነፍ አለብን ከተባለ መጀመሪያ እውነታውን ማወቅ አለብን ብዬ አስባለሁ። ምክንያቱም ለኤች አይቪ እንደምታውቁት ቫክሲን ይኸው አርባ ዓመት ሙሉ ገና እንጃ ምን እንደደረሰን አላውቅም። እናንተ ናችሁ ከኔ በተሻለ የምታውቁት። እንኳን ኤች አይቪ ልናጠፋ ቀርቶ ትክክለኛውን ቫክሲን እንኳን እስካሁን አላገኘንም። ስለዚህ እነኝ እነኝ ነገሮች ባሉበት ሁኔታ ጠናክረን የሀገራችንን ጸጥታና ሰላም እንዲረጋጋ ካላደረግንና በአካባቢያችን ያለውን ጂኦፖለቲካል ነገር እንዲስተካከል ካላደረግን ከቫይረሱ የበለጠ ከቫይረሱ በኋላ የሚመጣ ኢኮኖሚና ሌላም ሌላም የሚያናጉን ነገሮች የበለጠ ይጎዱናል ብዬ አስባለሁ። ይህ ትልቅ ርዕስ ነው። እንደተባለው አሁንም ደጋግመን የምንለው ህብረተሰባችን፣ የምንሰጠው ትምህርት ከህብረተሰቡ ጋር ሊሄድ የሚችል የእናንተን እንዳለ ብንገለብጥ በጭራሽ የሚሆን ነገር አይደለም። ስለዚህ ከእኛ ጋር ሊሄዱ የሚችሉ መፍትሄዎች ምንድን ናቸው የሚለውን ከእናንተ ጋር ያሉ ወገኖቻችን እኛ ጋር ካሉ እና ባህላዊው የችግር አፈታት ዘዴ ከሚሰጠው መፍትሄ ጋር አብሮ በማጠናቀር ችግሮችን መቅረፍ ይቻላል ብዬ አስባለሁ። መልካም። ፕሮፌሰር መስፍን ባህልን፣ የኑሮ ዘይቤን፣ አኗኗርን የሚመለከተው የስነሰብ ጥናት ባለሙያዎች በመሰረቱ ባህል ውስጥ አገር ውስጥ ያሉ ስራዎችም መኖራቸውን እነሱን ከዛሬ ሁኔታ ጋር ማዛመድ ትኩረት ሊሰጠው የሚገባ መሆኑን ጠቅሰዋል። የሚያወያዩ ምናልባትም ለሀገር የሚሆኑ ለሁኔታዎች የሚያመቹ ዘዴዎችን መጠንሰሱ ምርጫ የሌለው ይመስላል። ፕሮፌሰር ዮናስ ወደ ትልቁ ርዕስ ከመሄድ በፊት እዚህ ባለንበት በዩናይት ስቴትስም ሆነ በተቀረው ዓለም ኢትዮጵያውያን በያሉበት ሌሎችንም ማህበረሰቦች ጨምሮ እንዲህ ፈታኝ የሆነ ሁኔታ ለመጋፈጥ የሚደረገው ጥረት ነባራዊ ሁኔታና ምናልባትም በሂደት የሚጠብቁ ፈተናዎችን ሰዎች ራሳቸውን ማዘጋጀት ከሚጠበቅባቸው ወይንም የተሻለ ነው እስከሚባለው ድረስ ምን ይሆን በተጨባጭ ሰዎች ማድረግ ያለባቸው ሰዎች ከግምት ሊያስገቡ ሊያስተውሉ ሊያደርጉ ይገባል የሚሏቸውን እርሱም የበኩለውን ይፈንጥቁና ቀደም ብለን ወደ አስተዋወቅ ነው። ይህ አሁን ያለንበት ሁኔታ የደቀነውን ፈተና ልኖርበት ከምንፈልገው የህይወት መንገድ ጋር ወደምናዛምድበት ሌላ የውይይታችን ጫፍ እንዘልቃለን። ትንሽ ፕሮፌሰር መስፍን ባለው ለመጨመር አንድ በእውነት በሀገራችን ማድረግ የሚገባን ዋናው ነገር በእጃችን ላይ ያለውን በደምብ መጠቀም መቻል። ለምሳሌ ያክል አሁን ቫይረሱን በሚመለከት ትልቅ ህብረት መኖር አለበት። ህብረተሰቡ በሙሉ የፖለቲካ መሪዎች፣ የኢኮኖሚ፣ የሳይንስ አሁን ትልቅ የመተባበር ስሜት መኖር አለ። መጀመሪያ ለህይወት መኖር አለበት። አንድ ሰው ስልጣን ከመያዙ በፊት ለዚህ ይሄ አይ አለው ስለ ምርጫ ገና ስለ ምርጫ ክርክር ለማድረግ ነው። ይሄ ህይወትን ላይ ቅድሚያ ለህይወት ነው። ስለዚህ ህዝቡ ይህንን የህብረት ስሜት ኃላፊነት ያለው ደግሞ የተማሩ ህብረተሰብ የራሱን ፍላጎትና ጥቅም ለጊዜው የቫይረሱ ጉዳይ መስመር እስኪዝ ወደ ጎን አድርጎ የመተባበር ይሄ አንድ ዋናው ነገር ነው። ሁለተኛው በህብረተሰቡ ዘንድ ተደማጭነት ያላቸውን ሰዎች ኦፒኒየን ሊደር ቅድም እንዳልነው በሚገባ አስተባብሮ በህብረተሰቡ በግራስሩት ሌቭል አስተዋጽኦ እንዲኖራቸው ማድረግ ከዛ በተጨማሪ አንዳንድ እየተደረጉ ያሉ ደግሞ ጥሩ ነገሮች አሉ። አምባሳደር ፍጹም እዚህ የአሜሪካን ሀገር ኢኮኖሚስቶችን፣ ሐኪሞችን፣ ሳይንስ ሰዎችን አሰባስበው የምክር ቤት የዚህ የኮቪድ በሽታ አማካሪ ቡድን አቋቁመዋል። እዚህ ብቻ ሳይሆን ከአገር ቤቱም ጋር አገናኝተውታል። አገር ቤት የጤና ጥበቃ የተለያዩ ኮሚቴዎች የሚሰሩ አሉ። ለምሳሌ ዶክተር አዜብ ስለ መምሮ ጤና የሚመለከት ከኮቪድ ጋር የተያያዘ የሚመሩት ኮሚቴ ያለ ጤና ጥበቃ አለ። ይሄ ውጭ ያለውና የሀገር ቤቱ አብረው ነው የሚሰሩት እንጂ አንዱ ለአንዱ እኔ ያውቅልሃለሁ ይህን ተከተል የሚለው አይነት አይደለም። እና ይሄ ጥሩ ምሳሌ ነው፣ እንዲህ ተባብሮ መስራት። ድሮ ፖለቲካ እና ኮረንቲ በሩቅ ነው ብለን ማን ሰዎች እንኳን በኮቪድ የተነሳ እንተባበራለን፣ ግል ኖረን የምኖረው ምን ውስጥ ገባን ብለን ያለ ነው። አሁን ግን የሀገር ጉዳይ ነው። ኮቪድ በሚመለከት ከማንኛውም ጋር ተባብረው የመስራት ይሄ ኢፌክቲቭ ሪሶርስ ዩቲሊዜሽን እና ከዛ ደግሞ በተጨባጭ ሁኔታ እንደ ወረዳው፣ እንደ የአውራጃው፣ እንደ የባህሉ ሁኔታ ይሄ የህብረት ስሜት ከሌለ ነው እና አንዱ በህይወት ስለመኖር እንዴት እንኖራለን ሲል ሌላው በሌላ ካ በተለይ እንደ ኢትዮጵያ ላለው ከመከላከል ላይ ነው ማተኮር ያለብን እና ይሄን ለመከላከል ደግሞ የህብረት ስሜት መኖር አለብን። መልካም አመሰግናለሁ። በድጋሚ የአእምሮ ጤናውንም አጠቃላይ ከዚህ ኮቪድ አስራ ዘጠኝ ጋር ተያይዘው መታየት ያለባቸውን ሰዎች እንዲረዷቸው የሚፈለጉ ቁም ነገሮችን በስፋት አካፍላችኋል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል የማይመለከተው ሰው አይኖርም እና ቀደም ብሎ ለህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ አስራ ዘጠኝ ያው ያስጨንቃል ወረርሽኝ ነው ብዙ ጣጣ አምጥቷል ወዴት ይህን እንደሆነ አናውቅም እዚህ መሀል ግን ግለሰቦች ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበው አሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ ነው። እስኪ የየበኩላችሁም ፈንጥቁ። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን ከሰጠን ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን፣ ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን? የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ና ከዋና አዘጋጇ ትዝታ በላቸው ና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገረቡ ከሚ3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በኛ በኩል ሰላም ደህና ደሩ